እግዚአብሔር አምላካችን የተመሰገነ ይሁን የዛሬው መልእክታችን በአንደኛ ተሰሎንቄ ላይ የተመሰረተ ነው እና አንደኛ ተሰሎንቄ ምዕራፍ አራትን ነው ቅድም ያነበብኩላችሁ ነገር ግን በአንደኛ ተሰሎንቄ በሙሉ መጽሐፉ ላይ የተመሰረተ ሀሳብ ነው ያለኝ እና ይህንን እንደዚህ የሚል ርዕስ ሰጥቸዋለሁ፣ ዳግም ምጻት። በአንደኛ ተሰሎንቄ መጽሐፍ ውስጥ ሐዋርያው ቅዱስ ጳውሎስ ከጻፋቸው መልእክቶች የመጀመሪያ መልእክት የሚባለው አንደኛ ተሰሎንቄ ነው። ሁለተኛ ተሰሎንቄ ቀጥሎ የገባ ነው። ግን በዚህ በአንደኛ ተሰሎንቄ መጽሐፍ ላይ አስደናቂ በሆነ መልኩ ከሌሎች መጽሐፎች ለየት ባለ መንገድ የጌታ ዳግም ምጻት ተደጋግሞ ተነግሯል። ለሌሎች ክፍሎች፣ የአዲስ ኪዳን ክፍሎች ከሚናገሩት በተለየ ራእይን ታውቃላችሁ። ራእይ ስለ ዳግም ምጻት የሚናገር ክፍል ነው እና ኦኬ ኢት ወርክስ። ስለዚህ ዳግም ምጻት በአንደኛ ተሰሎንቄ የሚል ርዕስ ነው ያለኝ እና ይሄ አንደኛ ተሰሎንቄ የአምስት ምዕራፎች አሉት እና በእነዚህ በአምስት ምዕራፎች ውስጥ በተደጋጋሚ የት የት ጋር እንዳለ ስለ ዳግም ምጽአት የተጻፈው እንመለከታለን። አምስቱንም ምዕራፎች እንሄድባቸዋለን። በጣም ረጅም መልእክት አይደለም ግን የተሰሎንቄ ቤተክርስቲያን ምስረታዋን ለማወቅ ከፈለጋችሁ ታሪክ ሐዋርያ ስራ ምዕራፍ 17 ላይ ብትመጡ የተሰሎንቄ ቤተ ክርስቲያን እንዴት እንደተመሰረተች ታያላችሁ። አስደናቂ የእግዚአብሔር አሰራር ነው። ቤተ ክርስቲያን ሲመሰረት በተለይ ድሮ፣ አሁን ከሌላ ቸርች ሰው ጋር አጋብሶ ቤተ ክርስቲያን ይመሰረታሉ ሰዎች። ግን ድሮ በጣም አስደናቂ በሆነ በእግዚአብሔር ኃይል ነው ቤተ ክርስቲያን ትመሰረት የነበረው እና እነ ጳውሎስ እነዚህ ፓጋን የሆኑ የጣዖት አምላኪዎች መካከል ነው ቤተክርስቲያን እንዲመሰረት እግዚአብሔር ያስቻላቸው እና እንደምታዩት ያነበብኩት አንደኛ ተሰሎንቄ ምዕራፍ አራትን ነው ከቁጥር 13 እስከ 18 ያለው ሰፊ ክፍል የጌታ ምጽአት በተመለከተ የተጠቀሰው ተሰሎንቄ ላይ እዛ ላይ ስለሆነ ነው። በኋላ እንመጣበታለን። መልእክቴ እንግዲህ ሁሉም ምዕራፎች ላይ የሚያስስ ነው እናየዋለን ግን፣ አንድ ጥያቄ ልጠይቅ እወዳለሁ። ስለ ዳግም ምጻት እናንተ በግላችሁ አስባችሁ ታውቃላችሁ ወይ? ጌታ ኢየሱስ ክርስቶስ የአንዱ የክርስትና መሰረታዊ እምነት እና አስተምህሮ ጌታ ኢየሱስ አንድ ቀን ይመጣል። ይሄ ዓለምና ታሪኳ በሙሉ አንድ ቀን ምን ይሆናል? ያልቅለታል። እና ስለ ዳግም ምጻት አስባችሁ ታውቃላችሁ ወይ? አንዳንድ ጊዜ አንዳንድ ስብከቶች በተለያዩ ቤተክርስቲያኖች አንዳንድ ሰሞን ኃይለኛ ነገር ይሰጣቸውና ከዛ ጥፍት ይላሉ። ዳግም ምጻትን በተመለከተ እንደዚህ አይነት ነገር ነው የምናየው። አንድ ሰሞን በጣም በየቸርች ሁሉ ይሰበካል። ከዛ በኋላ ስለ ዳግም ምጻት ታስቦ አያውቅም። እና ክርስትናን በጣም የክርስትናን እምነት በተለይ የክርስቲያንን ህይወት ይሄ ተደጋግሞ አለመነገሩ እንደሚጎዳ አስባለሁ ። ግን ልናስብበት ይገባል። ምክንያቱም የቤተ ክርስቲያን ትልቁ ተስፋ የጌታ የኢየሱስ ክርስቶስ መምጣት ነው። ሐዋርያው ቅዱስ ጳውሎስ ለዚህ ነው በተሰሎንቄ ላይ በተደጋጋሚ ይህንን ሀሳብ የነገረው እና እኔ አንድ የጌታን መጻት በተመለከተ አልፎ አልፎ መልእክቴ ውስጥ ጠቅሰዋለሁ ብዙ አይነት አመለካከቶች አሉ። እና ርዕሴን አይቶ ዛሬ ጠዋት ፓስተር እዚህ ጠዋት ዶክተር ዋይገል አንድ ነገር ሲናገር ነበር። ገና እንደተገናኘን ስለዚህ ጉዳይ ተነጋግረን ነበር አለ እና ስለዚህ ጉዳይ ተነጋግረናል፣ ገና እንደተገናኘን እና በእኔ መጽሐፍ ቅዱስ የሚለውን ነው የማምነው፣ እና መጽሐፍ ቅዱስ የሚለውን አምናለሁ። መጽሐፍ ቅዱስ ከሚለው ውጭ ምንም ነገር ማንም ሰው ምንም ቢል ጉዳይ አይደለም። እና መጽሐፍ ቅዱስ ስለ ዳግም ምጽዓት የሚናገረውን ማወቅ በጣም አስፈላጊ ነው። ስለዚህ የመጀመሪያው ነጥቤ የጌታ ኢየሱስ ክርስቶስን መምጣት መጠበቅ የሚለው በዚህ በአንደኛ ተሰሎንቄ ምዕራፍ አንድ ቁጥር ዘጠኝና አስር ላይ የተመሰረተ ሀሳብ ነው። እንግዲህ ተመልከቱ። በአይምሯችሁ እንድትይዙ የምፈልገው ዳግም ምጻትን በተመለከተ በአምስቱ ምዕራፎች ላይ በመጨረሻዎቹ ቁጥሮች ላይ ጳውሎስ ይህንን ነው የተናገረው። የምዕራፍ አንድ መጨረሻ፣ ምዕራፍ ሁለት መጨረሻ፣ ምዕራፍ ሶስት መጨረሻ፣ ምዕራፍ አራት መጨረሻ፣ ምዕራፍ አምስት መጨረሻ ላይ ስለዚህ ዳግም ምጻት በጣም ትኩረት ተሰጥቶታል። ምዕራፍ ሁለት ላይ ሁለተኛ ተሰሎንቄ ላይ ደግሞ ስትሄዱ በተለይ ምዕራፍ ሁለት ላይ በጣም በስፋት ተነግሮለታል። አሁን ምዕራፍ አንድ ላይ ያለውን ነው እማነብላችሁ። ምዕራፍ አንድ ቁጥር ዘጠኝና አስር ላይ እንደዚህ ይላል ጳውሎስ እነሱ ራሳቸው እኛ ወደ እናንተ እንዴት እንደገባን፣ እናንተም ሕያውና እውነተኛውን እግዚአብሔርን ለማገልገል ከጣዖታት ወደ እግዚአብሔር እንዴት እንደተመለሳችሁ ስለ እኛ ይናገራሉና ከሚመጣው ቁጣ ያዳነን ያዳነንን እንዲሁም እሱ ከሞት ያነሳውን የእሱን ልጅ ኢየሱስንም ከሰማይ ትጠብቃላችሁ። አሁን እዚህ ጋ የሚናገረው ጳውሎስ በጣም አስደናቂ ነው። እናንተ የተሰሎንቄ ሰዎች ጌታ ኢየሱስ ክርስቶስን ትጠብቃላችሁ። ምክንያቱም ጌታችን ኢየሱስ ክርስቶስ አንድ ቀን ምን ይሆናል? ይመጣል፣ ከሰማይ ይመጣል፣ ከሰማይ እሱን ትጠብቃላችሁ ነው የሚለው። ግን ሲንደረደር የተናገረው የጳውሎስንና የሲላስን ከሱ ጋር አብረው የነበሩትን አገልጋዮች በተሰሎንቄ ገብተው እንዴት እንዳገለገሉ አካባቢ ያሉ ከተሞች በሙሉ በጣም በሚገርም መንገድ መስማታቸውን ነው የሚናገረው። ስለዚህ እነሱ ራሳቸው እኛ ወደ እናንተ እንዴት እንደገባን እናንተም ደግሞ እኛ ገብተን ወንጌልን ስናገለግል ምን አይነት ምላሽ እንደሰጣችሁ፣ የአካባቢው ከተሞች በሙሉ ምክንያቱም ተሰሎንቄ ቤተ ክርስቲያን የተወሰኑ ሰዎች ዳኑና እነዚህ የዳኑ ሰዎች እነ ጳውሎስ ሰብከውልን ይህንን አዲስ ሕይወት አገኘን እያሉ በየቦታው ተናግረዋል። በየቦታው ቸርች ፕላን ተደርጓል እና ይህንን ነው ጳውሎስ የሚናገረው እና ሶስት ነጥቦችን እዚህ ጋር እንድታዩ እፈልጋለሁ። የመጀመሪያው ነጥብ የእኛ አገልግሎት የሚነገረው ነገር እኛ የእግዚአብሔርን ቃልን ያገለገል ነው። ጳውሎስ ሲናገር ቃሉን እኛ ልክ ስንሰብክ እንደውም ቁጥር አምስትን ልታነቡ ላነብላችሁ ይችላሉ። የእኛ ወንጌል ወደ እናንተ በቃል ብቻ አልመጣም፣ ነገር ግን በኃይልም ደግሞም በመንፈስ ቅዱስ እንደዚሁም በብዙ ማረጋገጫ እንጂ በእናንተ መካከል ስለ እናንተ ስንል ምን አይነት ሰዎች እንደነበር እናንተ ታውቃላችሁ። ራሱ የሰበክን ወንጌል ሲነገር በህይወታችሁ ምን አምጥቷል? ለውጥ አምጥቷል። ጌታ መንፈስ ቅዱስ ልባችሁን ቀይሮታል እና በጣም አስደናቂ አገልግሎት ነው ያገለገል ነው ደግሞም ጸባያችን ታውቃላችሁ እኛ እንዴት አይነት ሰዎች ነበርን ልክ መንፈስ ቅዱስ የሚሰራብን አይነት ሰዎች ሆነን ጉራ አልነፋንም ወይም ደግሞ እኛ እንደ አምላክ ራሳችንን አላሳየንም በጣም የተለየ የህይወት ምስክርነት ነበረን ከዚህ የተነሳ እናንተ የሰማችሁት በተለያየ ቦታ ተነግሮ ብዙ ሰዎች ይህ ምስክርነት ሰምተዋል እያለ ነው የሚናገረው። ግን እኛ አገልግለናል፣ እኛ አገልግሎቱን አገልግለናል። ግን እናንተ ጋር የመጣው ለውጥ ምንድን ነው? አሁን ቁጥር ዘጠኝን ስትመለከቱ እናንተም ህያውና እውነተኛውን እግዚአብሔርን ለማገልገል ከጣዖታት ወደ እግዚአብሔር እንዴት እንደተመለሳችሁ ስለኛ ይናገራሉ። እኛ ወንጌል ሰበክን፣ እናንተ ጋር ምንድን ነው የሆነው? ልዩ ለውጥ ተካሂዶ ድሮ ታመልኳቸው የነበራቸዋቸውን ጣዖቶቻችሁን ጥላችሁ ወደ እግዚአብሔር መታችኋል። ትልቅ ለውጥ ተካሂዷል። እኔ በዚህ በተለያየ ሃይማኖት ውስጥ የሃይማኖት ስም ባልጠራም፣ ሰዎች የሚያመልኳቸው ብዙ ነገሮች አሉ። የራሳቸው ጣዖቶች አሏቸው። እንጨት ያመልካሉ፣ ሰዎች ወንዝ ያመልካሉ። ሰዎች ምናልባት እዚህ ወንድማችን ጎጃም ሲሻገር የነበረውን ነገር አይቶ ሊሆን ይችላል። እኔ አይቻለሁ፣ አባይን ሲሻገሩ ሰዎች ድልድዩን ሲሻገሩ የሚያደርጉትን ነገር እና ወንዝ ያመልካሉ፣ እንጨት ያመልካሉ፣ ሰዎች ድንጋይ ያመልካሉ፣ ጨረቃ ያመልካሉ፣ ሰዎች ፀሐይንም የሚያመልኩ አሉ፣ እንቁራሪት የሚያመልኩ አሉ እዚህ ሀገር ጥንቸል ለፋሲካ ስጦታ ተደርጎ ይቀርባል አይደል? ለፋሲካ የጥንቸል ቸኮላት እና እንደዛ አይነት አምልኮ ያላቸው ሰዎች አሉ። እና አሁን ጳውሎስ ወንጌል ስንሰብክ የእግዚአብሔርን እውነት ስላያችሁ እግዚአብሔር ስለገለጠላችሁ እነዛን ብዙ ጣዖታት ከማምለክ ወደ ምን ተመለሳችሁ? ወደ አንድ አምላክ ተመለሳቸው። ይህንን አምላክ ስሙን ሲጠቅስ በጣም ልባችን ውስጥ መያዝ ያለብን ቃል ነው። ወደ ህያውና እውነተኛ አምላክ ተመልሳቸዋል። የኛ አምላክ ህያው ነው። የእኛ አምላክ እውነተኛ ነው። የእነሱ አምላክ ህያዋን አይደሉም። ጣዖታት ናቸው፣ ድንጋዮች ናቸው፣ ወንዞች ናቸው፣ እንጨቶች ናቸው፣ የሚሰግዱላቸው ጨሌዎች ናቸው። የእኛ አምላክ ግን ህያው አምላክ ነው። አንደኛ። ሁለተኛ ደግሞ ምን አይነት አምላክ ነው? እውነተኛ አምላክ ነው። አሁን በጸሎታችን ብዙ ጊዜ የእንግሊዝኛ ተናጋሪ ሰዎች መድረክ ላይ ሲጸሉ በጣም ብዙ ጊዜ እምሰማዋለ አንተ ዘ ኦንሊ ሊቪንግ ኤንድ ትሩ ጎድ ብለው ይናገራሉ። ብቸኛ እውነተኛና ህያው አምላክ ነህ። የእኛ አምላክ የሚኖር አምላክ ነው። ለዘላለም ህይወት ያለው የህይወት ሁሉ ምንጭ ነው። የተመለሳችሁት ወደዚህ ህያው አምላክ ነው ወደ ፈጠራችሁ ወደ ሰራችሁ እናንተንና ህይወታችሁን ወደሚያውቀው። እነዚህ ጣዖታት እናንተን አያውቋችሁም፣ እናንተም አታውቋቸውም። ትሸክሟቸዋላችሁ፣ ታንቀራብጧቸዋላችሁ። ነገር ግን እናንተና እነሱ የግል ግንኙነት ሊኖራችሁ አይችልም፣ ምክንያቱም ህያዋን አይደሉም። የእኛ አምላክ ህያው ነው። የግል ግንኙነት በግላችን ልናደርግ ከእሱ ጋር እንችላለን። ስለዚህ የእግዚአብሔርን አስደናቂ መገለጥና አስደናቂ እውነት የመንፈስ ቅዱስን ስራ በህይወታችሁ አይታችሁ ወደ ህያውና ወደ እውነተኛ አምላክ ተመልሳችኋል። የእኛ አምላክ ህያው ነው፣ እውነተኛ አምላክ ነው። ማስመሰል የለበትም። የሚናገረው ቅጭን ነው፣ ደግሞም የሚሰራው የሚመለከውም ልክ እንደ ቃሉ ነው። ምክንያቱም እውነተኛ አምላክ ስለሆነ የማይለወጥ የማይለዋወጥ አምላክ ስለሆነ ይህንኑ ሀሳብ ለማዳበር የሚቀጥለው ገጽ ላይ ትንሽ ነገሮችን እናገራለሁ። ሶስተኛና አራተኛ ነጥቦችን በመመለስ የሆነላቸው ነገር አለ ወይ? አሁን ድሮ ጣዖት አምላኪዎች ናቸው። አሁን ወደ ህያውና ወደ እውነተኛ አምላክ መጥተዋል። እንደዚህ አይነት መመለስ፣ ወደ እግዚአብሔር መመለስ፣ ወደ ህያውና ወደ እውነተኛ አምላክ መመለስ ምንድን ነው የሚያመጣው ለውጥ? አሁን ተመልከቱ ቁጥር ዘጠኝ ላይ እናንተም ሕያውና እውነተኛውን እግዚአብሔርን ለማገልገል ከጣዖታት ወደ እግዚአብሔር እንዴት እንደተመለሳችሁ ስለኛ ይናገራሉ ብሎ፣ ቁጥር አስር ላይ ከሚመጣው ቁጣ ያዳነንን እንዲሁም እሱ ከሞት ያነሳውን የእሱን ልጅ ኢየሱስንም ከሰማይ ትጠብቃላችሁ ብሎ፣ በመሃል ምን ብሎ ነው የተናገረው? እኛ በመመለስ ከጣዖት አምልኮ በመመለስ የሆነላቸው አንድ አስደናቂ ነገር አለ። ያ ምንድን ነው? ከሚመጣው ቁጣ ድናችኋል። ይህንንም እንድናስብበት እፈልጋለሁ። ሰዎች አሁን በዓለም ሁሉ ዙሪያ ብዙ ቦታዎች የሚመጣ ቁጣ እንዳለ አይነገርም። ጌታ ኢየሱስ ክርስቶስ ይመጣል፣ ግን እሱ ሲመጣ የሚመጣም ቁጣ አለ አሁን ሰዎች ያን ጊዜ በሁለት ነው የሚከፈሉት። እዚህ ጋር ከጣዖት አምልኮ ወደ ሕያውና እውነተኛ አምላክ የተመለሱ ሰዎች የሚመጣው ቁጣ አይነካቸውም፣ ነው ጳውሎስ እያለ ያለው። እናንተንና እኛን ከሚመጣው ቁጣ አድኖናል። ይሄ በጣም አስደናቂ እውነት ነው። ብታምኑም ባታምኑም የሚመጣ ቁጣ አለ። የሚመጣ ቁጣ አለ። እግዚአብሔር በዓለም ላይ ይፈርዳል። ጌታ ኢየሱስ ክርስቶስን እንደ ግል የተቀበሉና እውነተኛ ደህንነት፣ እርግጠኛ ደህንነት በልባቸው በነፍሳቸው፣ በመንፈሳቸው ያገኙ ሰዎች የሚመጣው ቁጣ አይነካቸው። ቁጣ ይመጣል። እግዚአብሔር በዓለም ላይ ይፈርዳል። አሁን የምናየው ይሄ ሰማይና ምድር በሙሉ መጽሐፍ ቅዱስ ይናገራል፣ ተጠቅልሎ እንደ ሸማ ጥቅልል ተጠቅልሎ ይጠፋል ይላል። ሐዋርያው ጴጥሮስ በአንደኛ በሁለተኛ ጴጥሮስ ምዕራፍ ሶስት ላይ ብታነቡ፣ በጣም በትልቅ ትኩሳት ይሄ የሚታየው ማንኛውም ኤሌመንት የምንለው ነገር በሙሉ ቀልጦ ይጠፋል። የማይጠፉ ያን ጊዜ ማን ብቻ ናቸው? አማኞች ብቻ ናቸው። ያ ትልቅ የእሳት ቁጣ ድጋሚ፣ እግዚአብሔር በውሃ ቁጣ ምድርን አያጠፋም፣ በእሳት ቁጣ ግን ያጠፋል። ያ የእሳት ቁጣ በሚመጣበት ጊዜ የሚድኑ ሰዎች አሉ። እኛ ከነሱ መካከል ሆነናል። እንዴት? ክርስቶስ ኢየሱስን ጌታችንን በማመን በጌታ በኢየሱስ ክርስቶስ ወደ እግዚአብሔር ከጣዖት አምልኮ ዞር ስላል ወደ እግዚአብሔር ስለመጣን እግዚአብሔር ስለተቀበለን እኛ የእግዚአብሔር ሕዝብ ስለሆንን የሚመጣው ቁጣ በእኛ ላይ ስልጣን የለውም። እኛ ወደ እግዚአብሔር እንሰበሰባለን። ይሄ ቁጣ የሚያመለክተው አሁን በጌታ በኢየሱስ ክርስቶስ ያልዳኑትን ሰዎች ሁሉ ነው። ሰዎች ጥሩዎች ሊሆኑ ይችላሉ፣ የተማሩ ሊሆኑ ይችላሉ፣ ጥቁር ወይም ነጭ ሊሆኑ ይችላሉ፣ ሳይንቲስት ወይም ተራ ሰዎች ሊሆኑ ይችላሉ። ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው ተቀብለው ያልዳኑ ሰዎች የሚመጣው ቁጣ ለዘላለም ይወስዳቸዋል፣ ሲኦል ውስጥ ያስቀምጣቸዋል። እና ይህንን ጳውሎስ ይናገርና ያ የሚመጣው ቁጣ እናንተን አይወስዳችሁም፣ ከዛ ቁጣ አድኗችኋል ብሎ እንዲሁም ይህንን ያዳነንን የሚናገረው እሱ ማን ነው? እሱ ከሞት ያነሳውን የእሱን ልጅ ኢየሱስንም ከሰማይ ትጠብቃላችሁ። ይህንን እንደ ጌታ ኢየሱስ ክርስቶስ መምጣቱን ነው የሚናገረው ጳውሎስ። እኔ እንደዚያ አምናለሁ። ለተሰሎንቄ ሰዎች ጳውሎስና ሲላስ ሐዋርያቱ በጣም ጥቂት ጊዜ ነው የቆዩት። በመጽሐፍ ቅዱስን ሐዋርያት ስራን ብታነቡ በእርግጥ ደብዳቤው ተጽፎ ብዙ ትምህርት ተሰጥቷቸዋል። ግን በዛ በሶስት ሳምንት ሶስት ሳምንት ጊዜ ውስጥ ነው ቤተ ክርስቲያን የተመሰረተችው። በዛ ሶስት ሳምንት ጊዜ ውስጥ አስደናቂ የሆኑ መጽሐፍ ቅዱሳዊ ትምህርቶችን አስተምረዋቸዋል። ካስተማሯቸው ትምህርት አንዱ የማን መምጣት ነው? የጌታ ኢየሱስ ዳግም መምጣት ነው። መጀመሪያ ከቅድስት ድንግል ማርያም ተወልዶ መጥቷል። አሁን ግን በዘመን መጨረሻ ራሱ በክብርና በኃይል ምን ያደርጋል? ይመጣል። ይህንን ኢየሱስ ክርስቶስ ያዳነንን ኢየሱስ ክርስቶስን ከሰማይ መጠበቅ ሲመጣ ስራችሁ ነው ነው እያለ ያለው አሁን እኛ አማኞች ነን። አማኞችንን ጌታ ኢየሱስ ክርስቶስ ይመጣል። ጌታ ኢየሱስ ክርስቶስ ዳግም ሲመጣ ልንቀበለው ወይም ከሞትም በኋላ እንኳን እሱ ቢመጣ ከእሱ ጋር አብረን እንደምንመጣ ልናምንና ልባችንን በዚህ እውነት እንድንሞላ ያስፈልገናል። ስለዚህ ጌታ ኢየሱስ ክርስቶስ ይመጣል። ስራችሁ ምንድን ነው? እሱ እንደሚመጣ መጠበቅ ነው። እሱ እንደሚመጣ የሚጠብቁ እውነተኛ አማኞች ሁሉ ጊዜ በእግዚአብሔር ፊት ከእግዚአብሔር ጋር ቃሉን በማንበብ በመንፈሱ በመመራት እንደ ቃሉ በመሆን እግዚአብሔርን ያመልኩታል ማለት ነው። እግዚአብሔርን የምንጠብቅባቸው መንገዶች እነዚህ ናቸው። ጌታ ኢየሱስ ክርስቶስ ከሞት ተነስቶ ሞትን ድል አድርጓል። ከሞት ያነሳውን ይላል። በሶስተኛው ቀን ከሞት ተነስቷል እና አሁን በእግዚአብሔር ቀኝ በመንግስተ ሰማይ ነው ያለው እና ግን አንድ ቀን እመጣለሁ ብሏል። ይመጣል። ምናልባት ሐዋርያት ሥራ ምዕራፍ 1 ቁጥር 11ን ለዚህ ጥሩ ማሳሰቢያ ሊሆን ይችላል። ባነብላችሁ ጥሩ ነው። ሐዋርያቱ 500 የሚሆኑት ተሰብስበው በነበረበት ጊዜ ጌታ ኢየሱስ ክርስቶስ ልክ ወደ ሰማይ ሊያረግ ሲል የሆነውን ቃል ይገልጠዋል። እንደዚህ ይላል። እነዚህን ነገሮች ቁጥር 9 ሐዋርያት ሥራ ምዕራፍ 1 ጌታ ኢየሱስ ከተናገረ በኋላ እነሱ እየተመለከቱት ወደ ላይ ተወሰደ፣ ደመናም ከዓይኖቻቸው ሰውራ ተቀበለችው ይልና እነሱም ወደ ሰማይ በትኩረት እየተመለከቱ እሱ ወደ ላይ ሲያርግ፣ እነሆ ሁለት ነጫጭ ልብስ የለበሱ ሰዎች ባጠገባቸው ቆሙ። እነዚህ አምስት መቶ የሚያህሉ ሰዎች ናቸው። እነሱም እናንተ የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ለምን ቆማችሁ አሏቸው። ጌታ ኢየሱስ ወደ ሰማይ እየሄደ ነው እና ደመና ካይናቸው ሰውራ፣ በቃ ማየት አሁን አልቻሉም። ከዛ በኋላ እነዚህ ሁለት ነጫጭ ልብስ የለበሱ መላእክት ናቸው እንደዚህ ብለው ተናገሯቸው። ከእናንተ ወደ ሰማይ የተወሰደው ይሄው ኢየሱስ ወደ ሰማይ ሲወጣ እንዳያችሁት እንደዚሁ ይመጣል አሏቸው። ወደ ሰማይ ሲወጣ አይታችሁታል፣ እንደዚሁ ደግሞ ይመጣል። ይሄ የእምነታችን መሰረት ነው። ይህንን መጠበቅ አለባችሁ፣ እንድትጠብቁት ያስፈልጋል የሚል ነጥብ ነው። ሶስተኛው ነጥቤ ላይ ሶስተኛው ስላይዴ ላይ የማሳያችሁ በክርስቶስ መምጣት እናንተና እኛ የሚኖረን ነገር ምንድን ነው? ምዕራፍ ሁለት ላይ ስንመጣ አሁን ነግሬያችኋለሁ። በእያንዳንዱ ምዕራፍ ላይ የመጨረሻው ቃል ስለ ጌታ ኢየሱስ ክርስቶስ መምጣት ነው የተነገረው እና እኔ በጣም የምር እንድናስብበት በልቤ አስባለሁ እና ሐዋርያው ቅዱስ ጳውሎስ አሁን እዚህኛው ምዕራፍ ሁለት ላይ ቁጥር 19ና 20 ላይ ያለውን ተመልከቱ። የእኛ ተስፋ ወይንም ደስታ ወይንም የምንደሰትበት አክሊላችን ምንድን ነው ብሎ ይጠይቅና በኛ ጌታ በኢየሱስ ክርስቶስ ፊት በመምጣቱ እናንተ አይደላችሁም። ምን ይላል? ኢየሱስ ክርስቶስ ይመጣል። የእኛ ተስፋና ደስታ ምንድን ነው? የእኛ ክብርና ደስታ እናንተ ናችሁና የእኛና የእናንተ የእኛ የአገልጋዮቹና የእናንተ የተገልጋዮቹ እኛ ወንጌል የመሰከርንላችሁ ሰዎችና እናንተ ወንጌል በእኛ በኩል የተቀበላችሁ ምንድን ነው እኛና እናንተ ያለን ተስፋ ብሎ ሲናገር ብዙ ነገር ከዘረዘረ በኋላ በእኛ ጌታ በኢየሱስ ክርስቶስ ፊት በመምጣቱ እናንተ ናችሁ ይላል እናንተ ጌታ ኢየሱስ ክርስቶስ ይመጣል። ምንም ጥርጥር የለውም፣ ይመጣል። መቼ እንደሆነ አይታወቅም። በነገራችን ላይ ምናልባት ሌላው ክፍል ላይ ጠቅሰው እንደሆነ አላቅም፣ ግን እዚህ ጋር ልንገራችሁ ጌታ ኢየሱስ ክርስቶስን ዳግም በመምጣቱ ምክንያት የተነገሩ በጣም ብዙ የሐሰት ትንቢቶች አሉ። እዚህ አሜሪካ ውስጥ አንድ ሰው አውቃለሁ፣ ቫን ኢምፕ የሚባል ሰው ድሮ ኢትዮጵያ ያለው ነው መጽሐፉን አንብቤ ያለሁ። ምናልባት ወደ አስራ ሶስት ጊዜ አስራ ሶስት ተከታታይ ዓመታት አስራ ሶስት ጊዜ በዚህ ቀን በዚህ ሰዓት ይመጣል ብሎ ትንቢት ተናግሮ አልመጣም። ጌታ ኢየሱስ በሰዎች ሀሳብና በሰዎች ትንቢት አይደለም የሚመጣው። ጌታ ኢየሱስ ራሱ በራሱ ጊዜ ምን ያደርጋል? ይመጣል። መቼ እንደሆነ አናቅም። በዚህ ቀን ነው ብለን መናገር አንችልም። ግን የምንወስዳቸው እውነቶች አሉ። ጌታ ኢየሱስ ይመጣል። ሲመጣ ጌታ ኢየሱስ ሲመጣ ሲመጣ እኔና እናንተ እናንተና እኛ ምንድን ነው የሚሆነው ነገራችን ብሎ ሲናገር፣ ተስፋችን ሶስት ነገሮች፣ ደስታችን፣ አክሊላችን። እሱ ሲመጣ መቼም ይምጣ እናንተ በጌታ በኢየሱስ ክርስቶስ ሆናችሁ መንግሥተ ሰማይ መግባታችሁ ትልቁ የተስፋችን ፍጻሜ ናችሁ። ሁለተኛ ጌታ ኢየሱስ ክርስቶስ ሲመጣ ሁላችንም አብረን ተሰብስበን የሚመጣውን ኢየሱስን ተቀብለን አብረን መሆናችን የእኛ ትልቁ ምናችን ነው ደስታችን ነው። ፎቅ መስራታችን አይደለም ደስታችን፣ ኢየሱስ ክርስቶስ ጋር አብረን መሰብሰባችን ነው ደስታችን። ሀሳቤ ግልጽ ነው? አዎ፣ ትልቁ ደስታችን እናንተ ናችሁ። ጌታ ኢየሱስ ክርስቶስ ሲመጣ አዩም አለ ሙሉም አለች አበራሻለች ሁላችን አለን አለን አለን እዛ፣ ሁላችንም እንዴት አይነት ትልቅ ደስታ ነው! ያንን ነው የጌታ ኢየሱስ ክርስቶስ መምጣት የሚያሳየን። በመምጣቱ ደስታችን፣ ተስፋችን፣ አክሊላችን፣ የምንደሰትበት ሽልማታችን ምንድን ነው? እናንተና እኛ አብረን መሆናችን ነው ነው የሚለው ይሄ ምድር የምናየው ነገር በሙሉ ይጠፋል። የማይጠፋ ደስታ፣ የማይጠፋ አክሊል፣ የማይጠፋ ሽልማት የማይጠፋ ሐሴት፣ የማይጠፋ ተስፋ፣ ለዘላለም አብረን የምንኖርበት እናንተና እኛ የምናይበት ያ የሱ መምጫ ጊዜ ነው። ይሄ ይሄ ጌታ ኢየሱስ ክርስቶስ ሲመጣ የምናገኘው ነገር ነው እና አስቡ ወገኖች፣ እንዴት አይነት ደስታ፣ እንዴት አይነት ሐሴት፣ እንዴት አይነት ፈንጠዝያ፣ እንዴት አይነት እርካታ እንደሚኖርልን ጌታ ኢየሱስ ክርስቶስ ሲመጣ እና ክርስቲያኖች ጌታ ኢየሱስ ክርስቶስ እንደሚመጣ ሆነው ነው በዚህ ምድር ላይ መኖር ያለባቸው። ሶስተኛው ነጥቤ እንደ ሶስተኛ ነጥብ የምወስደው ለክርስቶስ መምጣት ዝግጅት። አሁን ምዕራፍ ሶስት ላይ ደግሞ የመጨረሻው ቃል ሐዋርያው ቅዱስ ጳውሎስ ቁጥር 12ና 13 ላይ እንደዚህ ብሎ ይናገራል። ምዕራፍ ሶስት አንደኛ ተሰሎንቄ፣ እኛም ለእናንተ እንደምናደርገው እናንተም እርስ በርሳችሁ ለሰዎችም ሁሉ በፍቅር እንድታድጉና እንድትበዙ ጌታ ያደርጋችሁ ብሎ በእግዚአብሔርና በአባታችንም ፊት ከቅዱሳኑ ሁሉ ጋር በጌታችን በኢየሱስ ክርስቶስ መምጣት ታያላችሁ፣ ልባችሁን ያለ ነቀፋ በቅድስና እስከ መጨረሻው ያጽናው ብሎ ይናገራል። ያው ጌታ ኢየሱስ ክርስቶስ ይመጣል። ጌታ ኢየሱስ ክርስቶስ ይመጣል። በኢየሱስ በጌታችን በኢየሱስ ክርስቶስ መምጣት እሱ ሲመጣ ያለውን ነገር ነው እያሳየ ያለው። እና ጌታ ኢየሱስ ክርስቶስ ሲመጣ ምን ሆናችሁ ነው መገኘት ያለባችሁ? አሁን በዚህ ምድር ላይ ብዙ ሰዎች ጌታ ኢየሱስ ዳግም እንደሚመጣ አይነት ህይወት አይደለም ያላቸው። አለማዊ ሲያዩ አለማዊ፣ ስጋዊ ሲያዩ ስጋዊ፣ መንፈሳዊ ሲያዩ መንፈሳዊ፣ እንደዚህ መስሎ መኖር አይነት ነገር ይታያል። ግን የክርስቲያኖች ህይወት ጌታ ኢየሱስ ክርስቶስ እንደሚመጣ በማሰብ እዚህ ምድር ላይ የኢየሱስ ክርስቶስ እንደ ራሴና ወኪል ሆነን እንድንኖር ነው እግዚአብሔር የሚፈልገው በማንኛውም አቅጣጫ። ስለዚህ ዝግጅት ያስፈልጋል። አሁን ሶስት ነገሮች ነው እዚህ ጋ ሐዋርያው የተናገረው። አንደኛ እኛ የምናደርገውና እኛ የምናደርገው ነገር ለእናንተ ቁጥር 13 ላይ ቁጥር 12 ላይ እኛም ለእናንተ እንደምናደርገው እናንተም እርስ በርሳችሁ ማድረግ ይገባችኋል። ለሰዎችም ሁሉ በፍቅር እንድታድጉና እንድትበዙ ጌታ ያደርጋችሁ ብሎ ጌታ ኢየሱስ ክርስቶስ ሲመጣ፣ እዚህ እኛ እንደምናደርገው ለእናንተ እናንተም በሕይወታችሁ ለሌሎች ሁሉ እንድታደርጉ እንደዛ አይነት ሕይወት እንዲኖራችሁና በዛ በተግባራዊ በሆነ ክርስትና እንድታድጉ ደግሞም እንድትበዙ ጌታ ያደርጋችሁ ብሎ ነው የሚናገረው። ማደግ አለብን መብዛት አለብን። ክርስቲያን ባለህበት ሂድ መሄድ የለበትም፣ እና እግዚአብሔር ደግሞ ያበዛናል። ክብር ለእግዚአብሔር ይሁን። ስለዚህ እውነትን ማስተማር፣ የጌታን ጸጋ ማካፈል፣ በፍቅር እንድናድግ፣ እውነቱን በማወቅ እንድንበዛ፣ በመጸለይም ጭምር እንድንኖር ነው። ይሄ ዝግጅቱ ነው። ሁለተኛ ደግሞ ጌታ ያድርጋችሁ። ይሄንን የሚያደርገው ማን ነው? የእግዚአብሔር ጸጋ ነው። ባለፈው ሳምንት ስለ እግዚአብሔር ጸጋ በጣም ብዙ እንነጋገር ነበር። የእግዚአብሔር ጸጋ በብዙ መንገድ እንዲኖረንና እንዲበዛልን እግዚአብሔር ማድረግ ይችላል። ልክ እዚህም ጋር ሐዋርያው ቅዱስ ጳውሎስ እንድታድጉ፣ እንድትበዙ በፍቅር ለሰዎችም ሁሉ ጌታ ያደርጋችሁ ብሎ ነው የሚናገሩ ይህንን የሚያደርግልን በውስጣችን ማን ነው? ጌታ ነው። ጌታ በውስጣችን እነዚህን ነገሮች ሲያደርግ፣ እኛ ደግሞ በተግባር እንገለጣለን የሚለውን ሀሳብ እንድናስብ ያስፈልጋል። የመጨረሻው ነጥብ እዚያ ጋር ማለት የዚህ ክፍል መጨረሻ ነጥቤ ሀመር ውሃ ጌታችን ይመጣል። አሁንም ቁጥር 13 ላይ ጳውሎስ ጌታችን ከቅዱሳኑ ሁሉ ጋር ይመጣል እና ታያላችሁ በእግዚአብሔርና በአባታችንን ፊት ከቅዱሳኑ ሁሉ ጋር በጌታችን በኢየሱስ ክርስቶስ መምጣት ብሎ ጌታችን ኢየሱስ ክርስቶስ ከቅዱሳኑ ሁሉ ጋር እንደገና ይመጣል ይመጣል። ጌታ ኢየሱስ እኛ ድሮ ዝዋይ የሚባል ሀገር ነበርን እና የእኛ ቤተ ክርስቲያን እዛ ፕላንት የተደረገች ነበረች። በቤተክርስቲያኖች ክርስቲያኖች ዘንድ የምትታወቅበት አንድ መታወቂያ አንድ መዝሙር ነበር ይወስደኛል ጌታዬ ሲመጣ የሚል ነው። ይወስደኛል መዘምራኖች ይወስደኛል ጌታዬ ሲመጣ አብረን ልንኖር ከዚህ ዓለም ጣጣ እያሉ ይዘምሩ ነበር እና ጌታችን ሲመጣ ይወስደናል። ግን እሱ ሲመጣ እኛ ምድር ላይ እንኳን ሆነን እሱ ቢመጣ ይወስደናል። ግን እኛ አልፈን ከሆነ ደግሞ ከቅዱሳን ጋር አብረን ሆነን ከጌታ ጋር ምን እናደርጋለን? እንመጣለን። ጌታ ኢየሱስ ክርስቶስ ሲመጣ ከዚህ በፊት ሞተው የነበሩ ቅዱሳን አብረው ይመጣል የምናውቃቸው እውነተኛ አማኞች የሞቱ ካሉ ይመጣሉ። እና ያን ጊዜ እኛ በታላቅ ደስታ እነሱን ደግሞ በአየር ለመቀበል እንሄዳለን። ምዕራፍ አራት ላይ ነው ይህንን የሚናገረው እመጣበታለሁ እና እዚህ ጋር ግን መምጣቱ ጊዜና ሰዓት አልተነገረም። ግን ጌታ ኢየሱስ ይመጣል። አሁን ጌታ ኢየሱስ ራሱ ስለ መምጣቱ ማቴዎስ ወንጌል ምዕራፍ 4 ላይ 24 ላይ በዝርዝር ተናግሯል። እንዴት ነው የሚመጣው? መቼ ነው የሚመጣው? ምን አይነት ሁኔታ ውስጥ ነው የሚመጣው የሚለውን ሲናገር፣ ሌባ በየትኛው ሰዓት ሌሊት እንደሚመጣ እንደማታውቁ የሰው ልጅ መምጣት እንደዚሁ ይሆናል። ማለት ድንገት ነው ጌታ ኢየሱስ የሚመጣው ማለት ነው። ስለዚህ በዚህ በጌታ በኢየሱስ ክርስቶስ መምጣት ጊዜ እኛ ተዘጋጅተን መጠበቅ አለብን። ሌባ ሌሊት ድንገት እንደሚመጣ ድንገት ይመጣል ጌታ የሱስ እኛ ግን ዝግጅት አድርገን መጠበቅ አለብን። ዝግጅቱን ሲናገር ሐዋርያው ምን ብሎ ነው የሚናገረው? ቅድም ቁጥር 112 ላይ ለሰዎች ሁሉ በፍቅር ፍቅርን እንድታሳዩ እኛ ለእናንተ እንደምናደርገው እኛ ለእናንተ ወንጌል ሰብከናል። እናንተም ስበኩ። ሰዎችን ወደ ክርስቶስ እንዲመጡ ረተናል፣ መክረናል። እናንተም እንደዚሁ አድርጉ፣ እንደዚህ አድርጉ፣ ብዙ እደጉ እያለ ይናገርና ቁጥር 13 ላይ ግን ጌታችን ሲመጣ አሁንም ልባችሁን ያለነቀፋ ነቀፋ በቅድስና እስከ መጨረሻው ያጽናው ብሎ ልባችሁ በቅድስና እስከ መጨረሻው ምን መሆን አለበት? መጽናት አለበት። የምትወላውሉ ሰዎች መሆን የለባችሁም። ክርስትና በጣም ግልጥ የሆነ እምነት ነው። ይሄ ተስፋ አለን። ይሄ ተስፋ ስላለን ልባችን በዚህ ተስፋ ላይ መጽናትና መቆም አለበት ግን ይህን ተስፋ ይዘን የምንቆም ከሆነ ህይወታችን በተለያየ ማጭበርበርና ቅድስና በጎደለው ነገር መሞላት የለበትም። ንጹሐን፣ ቅዱሳን ሆነን እግዚአብሔርን የምናከብርና የምናስከብር ሆነን መገኘት እንዳለብን ያ የዝግጅቱ አንድ ክፍል እንደሆነ እንድናስብ ይናገራል። አራተኛው ምዕራፍ አራት ላይ ጌታ ሲመጣ የሚሆኑ ድንቅ ነገሮች ብዬ ያስቀመጥኳቸው ነገሮች አሉ። አሁን ቅድም አንብቤላችኋለሁ ምዕራፍ አራት ላይ ሰፋ ያለ ክፍል ነው። ከቁጥር 13 እስከ 18 ስድስት ቁጥሮች የያዘ ነው እና ቁጥር 13 ላይ ሐዋርያው ቅዱስ ጳውሎስ የሚሆኑ ድንቅ ነገሮችን ሲናገር ቁጥር 13 ላይ በጥያቄ ነው የጀመረው። ነገር ግን ወንድሞች ሆይ አንቀላፍተው ስላሉ ስለ እነዚያ የማታውቁ እንድትሆኑ አልፈቅድም፣ ያም ተስፋ እንደሌላቸው እንደ ሌሎች እንዳታዝኑ ነው ብሎ ይናገራል። አሁን በተሰሎንቄ ሰዎች መካከል አንዳንድ ጥያቄዎች እየተነሱ ይመስላል። አሁን አስቡ፣ በጳውሎስ ይህንን ነገር በመንፈስ ቅዱስ ሆኖ ሲጽፍ፣ አንዳንድ ሰዎች ወንድም የሞተባቸው፣ እህት የሞተባቸው፣ የክርስቲያን አገልጋይ አብረው የሚጸልይ ሰው የሞተባቸው ሰዎች አሉ። እና እነዚህ ሰዎች እያሰቡ ነው የሞቱ ሰዎች ምንድን ነው የሆኑት አሁን ምን ላይ ነው ያሉት? አዎ፣ ቀብረናቸዋል። አፈር ወደ አፈርነት በስብሰዋል። ልክ ነው። ይሄ ያለ ሪያሊቲ ነው። ግን ምንድነው ለመሆኑ የሆኑት የሚል ጥያቄ እንደነበራባቸው ነው የምናስበው። እና አሁን ጳውሎስ ምንድን ነው የሚለው? ወንድሞች ሆይ አንቀላፍተው ስላሉ ስለሞቱት ማለት ነው። መጽሐፍ ቅዱስ የሞቱ አማኞችን አንቀላፍተዋል፣ እንቅልፍ ላይ ናቸው ነው እንጂ የሚለው ሞተዋል አይላቸው። እኛ ብንሞትም እግዚአብሔር የሚለን አንቀላፍተዋል። ያንቀላፉ ሰዎች አንድ ቀን ምን ይሆናሉ? ይነቃሉ። ልክ እንደዛ አንቀላፍተው ስላሉት ስለነዛ የማታውቁ እንድትሆኑ አልፈቅድም። የሞቱባችሁ ሰዎች አሉ፣ አንቀላፍተዋል እንጂ ሞቶ እንደሚሉት አለማውያን ተስፋ የሌላቸው ሆናችሁ እንዳታስቡ፣ ተስፋ እንደሌላቸው እንዳታዝኑ እና ቁጥር 14 ላይ ኢየሱስ እንደሞተና እንደገና እንደተነሳ ካመንን እንደዚሁ በኢየሱስ ያንቀላፉትን እነሱን ደግሞ እግዚአብሔር ከሱ ጋር ያመጣቸዋልና። አያችሁ፣ በኢየሱስ የሞቱት አሉ። ኢየሱስ ክርስቶስ ሞቶ እንደተነሳ ያመንን ከሆነ እነዚህ ያንቀላፉትን ሰዎች እግዚአብሔር ከተነሳው ከኢየሱስ ጋር እሱ ሲመጣ ምን ያደርጋቸዋል? ያመጣቸዋል። አሁን እንደ ተስፋ እንደሌላቸው ማሰብ የለባቸውም። በጣም ድንቅ ነገር ነው። ጌታ ኢየሱስ ክርስቶስ ሲመጣ ከዚህ በፊት የሞቱ አማኞች በሙሉ አብረውት ከእሱ ጋር ምን ያደርጋሉ? ይመጣሉ። ተስፋ አላችሁ። ተስፋ እንደሌላችሁ አትጨነቁ፣ አትፍሩ። ምናልባት ይህንን ሳስብ ወደፊት በሞትን በተመለከተ መጽሐፍ ቅዱሳዊው እውነት ምንድን ነው የሚለውን እያዘጋጃለው ትምህርት አለ። እሱን የማቀርብበት ጊዜ ይኖራል። ብዙ ሰዎች ስለ ሞት በጣም የተምታታ ህይወት የተምታታ አመለካከት ስላላቸው፣ ስለዚህ ይሄ አንድ ድንቅ ነገር ነው። ሞት ለክርስቲያን የመጨረሻው አይደለም። ሞት እንደ መሸጋገሪያ ድልድይ ነው። ከእግዚአብሔር ጋር ነው ያሉት የሞቱት እና ከጌታ ከኢየሱስ ጋር አብረው ምን ያደርጋሉ። ይሞት ይመጣሉ። ስንሞት ወደ ጌታ ነው የምንሄደው። ስለዚህ ለአማኞች ሞት ማንቀላፋት፣ እንቅልፍ ነው የሚባለው እንጂ የመጨረሻ ማብቂያ ነው አይደለም የሚልን እውነት ነው የሚገልጠው። ሁለተኛ እዚሁ ክፍል ውስጥ ያለው በጌታ የሞቱ አልጠፉም፣ በህይወት አሉ። ተመልከቱ ቁጥር 15 ይህንንም በጌታ ቃል ለእናንተ እንናገራለን፣ ያም እኛ በህይወት ያለውን ነውና ጌታ እስኪመጣ ድረስ የምንኖረው ያንቀላፉትን እነዛን አንቀድምም። እነሱ ከእሱ ጋር ነው ያሉት። እንዳውም አሁን አንድ ነገር ያሳየናል እዚህ ምድር ላይ እኛ በህይወት ያለ ነው። ድንገት ከዚህ ፕሮግራም ልክ እንደጨረስን ጌታ ኢየሱስ ቢመጣ ከእኛ በፊት የሞቱ ሰዎች አሉ። ጌታ ኢየሱስ በአየር ላይ የመጣ እንደሆነ ልክ አለሙሉ እያየ እኛ ወደሱ ከመሄዳችን በፊት ከዚህ በፊት የሞቱት ከመቃብር ውልቅ ውልቅ እያሉ አዲስ ስጋ ለብሰው ምን ያደርጋሉ? እኛን ቀድመው ይሄዳሉ። በጣም አስደናቂ ነገር ነው። እኛን ቀድመውን ይሄዳሉ። እኛን ቀድመውን ይሄዳሉ። እነሱን እነዚያን አንቀድምም ብሎ ነው የሚናገረው። ስለዚህ አስደናቂ ነገር ነው ይሄ። ደግሞ እኔ እንዳውም ይሄም በተመለከተ ብዙ ጊዜ ሞት ላይ መቃብር ላይ የቀብር ስርዓት ላይ ከምናገርበት ነገር አንዱ የሞቱ ሰዎች ከኛ በጣም የተሻለ ድል ላይ ነው ያሉት። አሁን ታውቃላችሁ፣ ከኛ በጣም የተሻለ ድል ላይ ነው ያሉት። እኔ አሁን መጽሐፍ ቅዱስን በተመለከተ ሁሉን ነገር አላውቅም። አሁን የሞቱት ክርስቲያኖች ግን አሁን ሁሉን ነገር ያውቃሉ። እኔ እግዚአብሔርን በአይኔ አላየሁትም፣ እነሱ እዛ እግዚአብሔርን በአይናቸው አይተዋል መላኩ ገብርኤልም በአይኔ አላየሁትም። እነሱ እዛ መላእክቶችን አይተዋል። በጣም የሚገርም ነው። አሁን የሞቱ ሰዎች ጋራ እኛ መነጋገር አንችልም። ያ እንደዛ የሚሉ ሰዎች ካሉ የሰይጣን አገልጋዮች ናቸው። እነሱ ግን ከነ አብርሃም ጋር፣ ከነ ይስሐቅ ጋር፣ ከነ ያዕቆብ ጋር፣ ከነ ጳውሎስ ጋር፣ ከነ ዳዊት ጋር በጣም የሚገርም ነው። እዛ አብረው ነው ያሉት። አሁን ከእኛ በጣም የተለየ ክብርና ደረጃ ውስጥ ነው ያሉት። ሞት ማለት ለክርስቲያኖች ውርደት ማለት አይደለም። ሞት ማለት ወደ ክብር ውስጥ መግባት ነው። ራሳችንን አንገልም፣ ግን ብንሞት ትልቅ ደስታ ትልስ ክብር ውስጥ ነው የምንገባው ማለት ነው። በጌታ የሞቱ አልጠፉም። ከኛ የተለየ እድል የተለየ ሁኔታ ውስጥ ነው ያሉት። እግዚአብሔርና አስደናቂ ስራውን በተመለከተ ሁሉ ነገር ለነሱ ግልጽ ነው። ክብር ሁሉ ለእግዚአብሔር ይሁን። ስለዚህ ሞት የምትፈሩ ሰዎች ካላችሁ አትፍሩ። ሞት በጣም ወደ ክብር ውስጥ የምንገባበት መሸጋገሪያ ድልድይ ነው። የመጨረሻው እዚህኛው ነጥቤ ላይ የምናገረው በጌታ የሞቱት ቀድመው ይነሳሉ። እነሱ ይመጣሉ፣ እኛ ተከትለን ወደ እነሱ እንሄዳለን። ከዛ ጳውሎስ ምን ይላል? ስለዚህ ስለዚህ ቁጥር 17፣ ከዚያም እኛ በህይወት ያለነውና የቀረነው ጌታን በአየር ለመገናኘት በደመናዎቹ ውስጥ ከነሱ ጋር እንነጠቃለን ይልና እንደዚሁም ከጌታ ጋር ለዘላለም እንሆናለን። ስለዚህ በእነዚህ ቃላቶች እርስ በርሳችሁ ተጽናኑ። የጌታ መምጣት እውነት እና የጌታ መምጣት ተጨባጭ እውነትነት ልክ እንደ እግዚአብሔር ቃል ትልቅ የመጽናኛ መሰረትና የመጽናኛ እውነታ አስተምህሮ እንደሆነ እንድናስብና እንድንረዳ ጌታ ይፈልጋል። ጌታ ይመስገን። የመጨረሻው ነጥቤ ነው። አምስተኛ ስላይዴ ላይ ያለው ጌታ ሲመጣ ያለነቀፋ ነቀፋ እንድትሆኑ። ይሄ ከሶስተኛው ሀሳቤ ጋር አብሮ የሚሄድ ነው። ምዕራፍ አምስት ላይ ያለ ነው። ዝግጅት ነበር ያልኩት ሶስተኛው ነጥቤ ላይ እና ምዕራፍ አምስት የመጨረሻው ምዕራፍ ነው የአንደኛ ተሰሎንቄ። ምን ብሏል ሐዋርያው ቅዱስ ጳውሎስ ቁጥር 23 ላይ በሰላምታ ከማጠቃለሉ በፊት ምናልባት ይሄንን በደንብ ለማየት ከቁጥር 16 ጀምሮ ማንበብ ጥሩ ነው። ምን ይላል ቃሉ? ሁልጊዜ ደስ ይበላችሁ፣ ያለማቋረጥ ጸልዩ፣ በሁሉም ነገር አመስግኑ፣ እናንተን በተመለከተ በክርስቶስ ኢየሱስ ይህ የእግዚአብሔር ፈቃድ ነውና። ቁጥር 19 መንፈስን አታጥፉ። ቁጥር 20 ትንቢትን አትናቁ ቁጥር 21 ነገሮችን ሁሉ ፈትኑ፣ መልካም የሆነውንም ያዙ። ቁጥር 22 ከማናቸውም አይነክፉ ነገር ሁሉ ራቁ። ቁጥር 23 የሰላምም አምላክ ራሱ ሁለንተናችሁን ይቀድስ፣ የእናንተም መንፈስ ነፍስና አካላችሁም በሙሉ ተመልከቱ። ከዛ ቀጥሎ የሚናገረው ጌታችን ኢየሱስ ክርስቶስ በሚመጣበት ጊዜ ያለ ነቀፋ ሆነው ይጠበቁ። የጠራችሁ እሱ የታመነ ነው እሱ ደግሞ ያደርገዋል። ጌታችን ኢየሱስ ክርስቶስ በሚመጣበት ጊዜ። አሁን በአምስቱም ምዕራፍ መጨረሻ ላይ ምንድን ነው እየተባለ ያለው? ጌታችን ኢየሱስ ክርስቶስ ይመጣል፣ ጌታችን ኢየሱስ ክርስቶስ ይመጣል፣ ጌታችን ኢየሱስ ክርስቶስ ይመጣል፣ ጌታችን ኢየሱስ ክርስቶስ ይመጣል፣ ጌታችን ኢየሱስ ክርስቶስ ይመጣል። አምስት ጊዜ በአምስቱም ምዕራፍ የመጨረሻ ክፍል ላይ። ስለዚህ የተሰሎንቄ መጽሐፍ ሁለተኛውም እንደዚሁ ነው የሚናገረው። በተለይ ሁለተኛ ተሰሎንቄ ምዕራፍ ሁለት ዝርዝር ጌታ ኢየሱስ እንዴት እንደሚመጣ ዝርዝር መግለጫዎችን ይሰጣል። በጣም ይገርማን። እዛ ውስጥ አሁን አንገባም፣ ግን ቁጥር 23 ላይ ዝግጅቱን እዚህ ምድር ላይ ምን አይነት ህይወት ጌታችን ኢየሱስ ክርስቶስን የሚጠብቁ ሰዎች፣ ጌታ ኢየሱስ ክርስቶስ ይመጣል ብለው የሚያምኑ ሰዎች ምን አይነት ኑሮ መኖር እንዳለባቸው የሚናገር ክፍል ነው። ማለት ዝግጅት ማለት ትችላላችሁ። እና ቁጥር 23 ሲጀምር የሰላም አምላክ ራሱ ሁለንተናችሁን ይቀድስ ብሎ፣ እናንተ ሁለንተናችሁ መቀደስ አለበት። ሁለንተናችሁ የሚለውን ሲናገር ሶስት ነገር ነው የተናገረው፣ ነፍሳችሁ፣ መንፈሳችሁና ስጋችሁ። ይሄ የሰው አጠቃላይ ሁለንተና ነው፣ ነፍሳችን፣ መንፈሳችን፣ ስጋችን በነፍሳችን እናውቃለን፣ በመንፈሳችን ከመንፈሳዊ ነገር ጋር መስተጋብር እናደርጋለን እና ይሄ ሕያውና እውነተኛው አምላክ እዚ ጋ በተለየ ስም ደግሞ ተጠቅሷል። የሰላም አምላክ ተብሎ። አሁን እነዚህን አባባሎች በልባችን መያዝ በጣም ጥሩ ነው። ቅድም ሕያውና እውነተኛ አምላክ አሁን ደግሞ እዚ ጋ የምን አምላክ? የሰላም አምላክ እግዚአብሔር የሁከት አምላክ አይደለም። የጭቅጭቅ የጥል አምላክ አይደለም። የሰላም አምላክ ነው። ክብር ለእግዚአብሔር። ይሄ የሰላም አምላክ የፍቅር አምላክ ነው። በጣም አስደናቂ አምላክ ነው። ይሄ የሰላም አምላክ ሰላምን የሚሞላ ነው። ይሄ የሰላም አምላክ በእኛ ውስጥ ገብቶ በሚኖርበት ጊዜ ሁለንተናችንን ይቀድሰዋል። ለእግዚአብሔር ደስ የሚያሰኝ ሰዎችን የሚማረክ ህይወት እንዲኖረን ያደርጋል። ስለዚህ መንፈሳችንን፣ ነፍሳችንን፣ አካላችንን ማንኛውንም ነገር የሚያደርገውን ይህን ሥጋችንን ጭምር በሙሉ ይቀድሰዋል። ከሰጠኑ ከፈቀድንለት ማለት ነው። እግዚአብሔር በግድ እጃችንን ጠምዝዞ ምንም ነገር ማድረግ አይፈልግም። ፈቃደኞች ከሆንን ይቀድሰናል፣ ይለየናል፣ ሰላምን ይሞላብናል፣ እረፍትን ይሞላብናል። ሀሳባችን ትኩረታችን እግዚአብሔር ላይ ከሆነ እግዚአብሔር በፍጹም አይተወንም። ፈቃደኞች ከሆነን ስለዚህ ሁለንተናችን የምናስበው፣ የምናውቀው፣ የምናውጠነጥ ነው በአካላችን የምናደርገው በሙሉ፣ ሰው ሶስት ነገር ውስጥ ነው የሚያስበው፤ ያስባል፣ ያውቃል፣ እንደገና ደግሞ ያደርጋል። ሰይ በእውቀታችን፣ በሃሳባችን፣ በድርጊታችን በሙሉ የተለየን ሆነን እግዚአብሔርን የምናስከብር እንድንሆን እግዚአብሔር ያደርጋል። ጌታ ኢየሱስን የምንጠብቅ ከሆነ እንደዚህ አይነት ንጹህ የሆነ ህይወት ያስፈልገናል። ማለት ፍጹማን እንሆናለን የሚለውን ነገር እዚህ ምድር ላይ መቶ መቶ አንደርስበትም፣ ግን በየጊዜው በቅድስና እያደግን አካላችን፣ ነፍሳችን፣ መንፈሳችን እግዚአብሔርን እየመሰለ እየመሰለ እንድንሄድ እግዚአብሔር ይፈልጋል። ያ የክርስትና ህይወት ነው፣ አዳጊ ህይወት ነው እና ታዲያ እነዚህ በሙሉ ነገራችን በሙሉ ጌታ ኢየሱስ ክርስቶስ ሲመጣ ምንም ነቀፋ የሌለበት እንድንሆን ነው። እንደዚህ አይነት ችግር አለባት እንደዚህ አይነት ችግር አለበት የሚባል ነገር ሳይኖርብን ማለት እያደር በመንፈሳዊ ህይወታችን እያደግን እየበሰልን ውሸት፣ ማጭበርበር፣ ማስመሰል የሚባል ነገር ከህይወታችን ጠፍቶ የማስመሰል ክርስትና ሳይሆን እውነተኛ ክርስትና እየኖር እንድንኖር ነው። ዛሬ ብዙ ቦታ በማስመሰል የተሞላ ነው። እኛ ህይወታችን ፍጹም ቅዱስ ያለ ነቀፋ ሆኖ ጌታን እንድንቀበል እንድንጠብቅ የተጠራን ሰዎች ነን። ክብርና ምስጋና ለእግዚአብሔር ይሁን። አያችሁ፣ የጌታ ኢየሱስ ክርስቶስ ምጻትን በተመለከተ በጣም ብዙ ዶክትሪኖች አሉ፣ በዓለም ላይ ዶክትሪኖች አሉ እና እነዚህ ዶክትሪኖች መቼ ነው የሚመጣው በዚህ ጊዜ ነው የሚመጣው። በእንደዚህ አይነት ጊዜ ነው የሚመጣው። አዎ፣ የመምጣቱ ምልክቶች ተነግረዋል። በምድር ላይ ህዝብ በህዝብ ላይ መንግስት በመንግስት ላይ ይነሳል። ጥላቻ፣ እቤት ውስጥ ከቤት ጀምሮ አባት ልጆች በወላጆች ወላጆች በልጆች ላይ ይነሳሉ። ፍቅር ይቀዘቅዛል። በአለም ላይ አሁን የምናያቸው ነገሮች ሁሉ የጌታ የኢየሱስ ክርስቶስ ምጻት ምልክቶች እየተከናወኑ ነው። ጌታችን ይመጣል። ምንም ጥርጥር የለም። እዚህኛው ስላይዴ ላይ እንደምታዩ ከሆነ የጌታ ዳግም ምጻት የመጽሐፍ ቅዱስ ማዕከላዊ አስተምህሮ ነው። ማዕከላዊ አስተምህሮ ነው። ቤተ ክርስቲያን ይህን ባለማስተማሯ በእውነት ልትነቀፍ ይገባታል። ጌታ ኢየሱስ ክርስቶስ ይመጣል። ትልቁ ተስፋችን ይሄ ነው። ይህንን ሁል ጊዜ በልባችን መጠበቅ አለብን። የጌታ ኢየሱስ ክርስቶስ ምጻትን በተመለከተ ጌታችን ኢየሱስ ክርስቶስ ራሱ አስተምሮታል። አሁን ያነበብነው አምስቱ ምዕራፍ ላይ ጳውሎስ ተናግሮታል ይሄ አምስቱ ምዕራፍ ላይ ብቻ አይደለም ሁለተኛ ተሰሎንቄ ላይ ቆሮንቶስ ላይ ሮሜ ላይ በጣም በብዙ ቦታ ጳውሎስ ተናግሮታል ጴጥሮስ በሁለተኛ ጴጥሮስ ላይ አንድ ሙሉ ምዕራፍ ትኩረት አድርጎ ተናግሮበታል ምዕራፍ ሶስት ዮሐንስ ምናልባት ዮሐንስን ብትጠቅሱ የዮሐንስን ራእይ ማየት ትችላላችሁ ሙሉን የሚናገረው የጌታ ኢየሱስ ክርስቶስ ምጻት ነው። እንደውም አንደኛ ዮሐንስ ምዕራፍ አራት ላይ ብታዩ፣ በቅርብ አንደኛ ዮሐንስ ምዕራፍ አራትን አይተናል። በዓለም ላይ ሐሰተኛው ክርስቶስ አሁን እያ እንዳለና ጌታ ኢየሱስ ክርስቶስ እውነተኛው ክርስቶስ እንደሚመጣ ሲናገር ታያላችሁ። የቤተ ክርስቲያኖችና የአማኞች ሁሉ ተስፋ ነው ይሄ ዳግም መምጣት። ስለዚህ ዳግም ምጻት ለአማኞች የዕለት ተዕለት የህይወታችን ብርታት ነው። ዳግም መምጣት የጌታ ኢየሱስ ክርስቶስ ዳግም መምጣት ለአገልግሎታችን የሚያነሳሳ ነው። ብዙ የመጽሐፍ ቅዱስ አዋቂዎች ምን ይላሉ? ልክ ሔዋን በዘፍጥረት ላይ ጌታ እግዚአብሔር በእባቡና በሷ መካከል የነበረውን ነገር ሲናገር፣ ባንቺና በዘሩ መካከል ጠላትነት አደርጋለሁ ብሎ እንዳለ፣ ልክ ወዲያው የመጀመሪያ ወይም ሁለተኛ የምትወልደው ልጅ አዳኝ እንደሚሆን አስባ ነበር እና ለዚህ ነው ቃየል ብላ የመጀመሪያ ልጇን ስም የሰጠችው፣ እና ከእግዚአብሔር አገኘው ቃየል ማለት አገኘው ማለት ነው። ሊትራሊ ብትተረጉሙት አቤል ማለት እንፋሎት ወይም ከንቱ ማለት ነው። ብዙ ሰዎች አቤል የሚል ስም ነው አይደል ለልጆቻቸው የሚሰጡት። ቃየል የሚባል ስም ተሰጥቶ አይታወቅም። ቃየል ማለት ግን አገኘው ማለት ነው እና ይገርማል። ልክ ሐዋርያቱም ጌታ ኢየሱስ ክርስቶስ እንደሚመጣ ነግሯቸዋል። በሆነ በእነሱ ዘመን ራሱ ጌታ ኢየሱስ ይመጣል ብለው ያስቡ ነበር። ልክ እንደዚህ አይነት ሀሳብ መጥፎ አይደለም፣ ለአገልግሎት አነሳስቷቸዋል። እኔና እናንተ መቼ እንደሚመጣ አናቅም፣ አልተነገረንም። ግን ለአገልግሎትና ለእምነት ጽናት ወሳኝ የሆነ ነገር ስለሆነ ለአገልግሎት ያነሳሳናል። እግዚአብሔርን ለማክበር ያነሳሳናል። ለመጽናናት መሰረት ይሆንልናል። ለቅድስና የህይወት እርምጃ ጠቃሚ ነው። ዓለምን እንዳናምን በሰይጣን ማታለል እንዳንታለል የሚያግደን ማገጃ ነው። ስለዚህ ጌታ ኢየሱስ ይመጣል፣ ጌታ ኢየሱስ ይመጣል። ግን ሲመጣ በምን ይመጣል? በክብር ይመጣል። ድሮ በበረት ነው የተወለደው። አሁን ግን በክብር እልፍ አላፋት መላእክት አጅበውት ነው የሚመጣው። ጌታ ኢየሱስ ሲመጣ ከእሱ ጋር ለዘላለም እንሆናለን። ጌታ ኢየሱስ ሲመጣ መንግስተ ሰማይ ውስጥ እንገባለን። ጌታ ኢየሱስ ሲመጣ አብረን ለዘላለም ከሱ ጋር እንነግሳለን። የጌታ ዳግም ምጽአትን የመጠበቅ ተስፋና ብርታት እውነት እግዚአብሔር በህይወታችን ያደርግልን። ክብር ለእግዚአብሔር ይሁን። እዚህ ጋር ጨርሳለሁ። የመጨረሻ መዝሙራችን ከዚህ ቃል ጋር የሚሄድ ሰላም አለኝ በልቤ የሚለው ቁጥር ሰባት ነው። በእግዚአብሔር ቃል እውነት ልባችን በሰላም በሰላም አምላክ እንደሚሞላ የሚያሳይ ነው። ሰላም አለኝ ሰላም አለኝ ሰላም አለኝ ሰላም አለኝ በልቤ በልቤ ቅዱስ ቃሉን አንብቤ ደህንነት አግኝቻለሁ ስሞት ወደ ጌታ ሄዳለሁ በኢየሱስ ደም በኢየሱስ ደም ታጠበልኝ ኃጢአቴ ኃጢአቴ ተለወጠ ሕይወቴ በወንጌል ጸናለሁ ስሞት ወደ ጌታ ሄዳለሁ። እረፍታለኝ እረፍታለኝ እረፍታለኝ በኢየሱስ በኢየሱስ የማይጠፋ ደስታ የማይናወጥ ተስፋ በሕይወት በጣም ተስፋፋ። ተለወጥኩኝ ተለወጥኩኝ ተለወጥኩኝ በኢየሱስ በኢየሱስ አዲስ ፍጥረት ሆኛለሁ መንፈሱን አግኝቻለሁ ስሞት ወደ ጌታ ሄዳለሁ። ሐዘን የለም ጭንቀት የለም ፍር ሃት ጠፍቷል ከልቤ ከልቤ መንፈሱ ያጽናናኛል፣ በደስታ ሞልቶኛል፣ ጌታ ዘወትር ይጠብቀኛል። ላመስግነው ላመስግነው ላመስግነው ጌታዬን ጌታዬን በመስቀል ተሰቃይቶ ከፈለልኝ ዳዬን ክብር ክብር ለእሱ ሞይሁን እንጸልይ። እግዚአብሔር አምላካችን ሆይ ዛሬ ደግሞ የጌታችን የኢየሱስ ክርስቶስን ዳግም ምጻት ደግሞም ለዘላለም ከእሱ ጋር የመሆናችንን ተስፋ እንድንመለከት እንድናስብና እንድናስተውል፣ ያንንም ያለ ነቀፋ በዚህ ምድር ላይ ነቀፋ የሌላቸው ሰዎች ሆነን እንድንጠብቅ ስለተናገርከን እናመሰግንሃለን ጌታችን ስለሚመጣ እኛም ለዘላለም አብረ ነው። ከዚህ ዓለም ጭቅጭቅ፣ ከዚህ ዓለም ጣጣ፣ ከዚህ ዓለም ጥላቻ፣ ከዚህ ዓለም ጭንቀት እፎይ ብለን ለዘላለም እስከ ዘላለም ካንተ ጋር ስለምንሆን ስለዚያ ድንቅ ተስፋ እናመሰግንሃለን። ይህንን ድንቅ ተስፋ በልባችን አትምልን፣ በውስጣችን እንደ መልህቅ አስቀምጥልን። በዚህም መሰረት ምስክርነታችንና ህይወታችን ለብዙዎች እያበራ የብዙዎችን ህይወት ከሚጠፋ ተስፋ ወደማይጠፋ ወደዚህ ተስፋ እንድንመልስ ተጠቀምብን። ስለሰማን ተመስገን። ክብር ሁሉ ላአንተ ይሁን። አገራችን ኢትዮጵያ፣ ይችንም አሜሪካንን አስብ። አቤቱ በምድር ላይ ያለውን ነገር ሁሉ ተመልከት። በቸርነትና በርኅራሄህ ለሰዎች ሁሉ ርኅራሄህን ግለጥ። ተመስገን፣ ከፍ ከፍ በል። ሳምንታችንም ባርክልን። በጌታችን በኢየሱስ ክርስቶስ ስም አሜን።